ሐኪሙን ይጠይቁ ለምሽቱ የስኳር በሽታን ተከትለው ሊከሰቱ በሚችሉ የአይን ህመሞች ዙሪያ የተቀናበረ ተከታታይ ፕሮግራም የመጨረሻ ክፍል ነው። ይዞ የቀረበው ሙያዊ ትንታኔ የሚሰጡን የአይን ቀዶ ህክምናና የአይን ነርቭ ህክምና ባለሙያው ዶክተር ወርቃየው ከበደ ናቸው። አሁን በሎዛን ስዊትዘርላንድ በአይን ህክምና ጥናትና ምርምር ስራ ላይ ይገኛሉ። ለበርካታ ዓመታት ደግሞ በጎንደር የህክምና ትምህርት ቤት በህክምና መምህርነት አገልግለዋል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አሉላ አመሰግናለሁ ሰለሞን፣ አመሰግናለሁ። የምሽቱ ዝግጅታችን ሰለሞን ቀደም ብለን እንዳስተዋወቀው ከስኳር በሽታ ተከትሎ የሚከሰቱ የአይን ህመሞችን የተመለከተ ነው። ስለ በሽታው ምንነትና ሌሎች ዝርዝሮች የተመለከትንበት ተከታታይ ዝግጅት በዚህ በመጨረሻው ቅንብር፣ መከላከል ቅድሚያ በሚሰጥበት የህክምና ሂደት አንዴ ህመሙ ከተከሰተ በኋላ የሚኖሩትን የህክምና አማራጮች ይመለከታል። አንድ የስኳር ህመምተኛ በረጅም ጊዜ ውስጥ ሊከሰቱ የሚችሉ በርካታ የአይን ህመም አይነቶች ሊዳረግ እንደሚችል ቀደም ብለው ካስረዱን ትንታኔዎች ተመልክተናል። የህመሞቹ አይነቶች እንደመለያየታቸው የህክምናው አይነት በአንጻሩ ሊለያይ እንደሚችል መገመት ይቻላል። ነገር ግን ደግሞ በአጠቃላይ ምን አይነት የህክምና አማራጮች አሉ? የህክምናውን ማማራጭ ከስኳሩ ህመም ጋር ተያይዞ ሊሄድ የሚችል ከሆነ እንግዲህ አንድ ጉዳት ደርሶ አይን ላይ በስኳር ጉዳት የመጡ ጉዳቶች ካሉ እንደ ጉዳቱ አይነት እና መጠን የተለያዩ አይነቶች ሊደረጉ የሚችሉ የህክምና አይነቶች አሉ። ቀደም ብዬ እንደጠቀስኩት እንግዲህ እይታን የሚጎዳ የሚቀንስ የስኳር ጉዳት ሲመጣ በሶስት ከፋፍለን አይተናቸዋል። ሬቲናው ላይ የሚመጡ እይታን የሚቀንሱ ከስኳር ጋር የተያዙ ጉዳቶች ሶስት ዋና ዋና አይነቶች አሉ እና ልክ በዚህ ማዕቀፍ ደግሞ እንደ አይነታቸው ሕክምናውን እንድንመስል እናያለን። አንደኛው እና የመጀመሪያው ብዙ ጊዜ በተለመደው ስኳር በሽተኛ ላይ እይታ የሚቀንሰው ዲያቤቲክ ማኩሎፓቲ ብለን የምንጠራው በውስጥ ክፍል አይናችን ሬት ነው ላይ ጥርት ያለውን እይታ የምናይበት ትንሹ አካል አነስ ያለ ቦታ አለን። እዛ ቦታ ላይ ጉዳት በሚመጡ ጊዜ እይታ ይቀንሳል ና ይህን የሚሆንበት ዋናው ምክንያት ምንድን ነው? አንድ እንዳልኩት ደም ስሮቹ ግድግዳቸው ጉዳት ሲደርስና ፈሳሽ ወደ ሬትናው አካል እየገባ የአካል እንዲያበጥ ፈሳሽ የሆነ ነገር እንዲይዝ ያደርጋል። ይህን ነገር እንግዲህ በምርመራ እናይና እይታውን የጎዳ ወይም ሊጎዳ የሚችል አቅም ያለው አይነት ሆኖ ስንገነዘብ በህክምና ምን ማድረግ ይቻላል? እነዚህ የተበላሹ ፈሳሽ እያሳለፉ ያሉ ደምሶዎችን ለይተን በምርመራ ካወቅናቸው በኋላ ቦታቸውን ይህን ነገር እንዲያቆሙ በጨረር እነዚህን ደምሶች በመምታት ፈሳሽ ማሳለፋቸውን እንዲያቆሙ የሚደረግበት አንደኛ ዘዴ አለ። ሁለተኛ ምንድን ነው? ይህ ፈሳሽ ከደምሶዎች ሞቶ አንዳንዴ ሊያልፍበት የሚችለው ምክንያት ደምስሮቹ ከመጎዳት ባሻገር ደግሞ ሬትናውን ደግፎ የሚይዘው እንደው ዝለግለግ ያለ ፈሳሽ አለ ቢትረስ የምንለው አይን ኳስ ውስጥ ይህ ፈሳሽ ዓይን በተንቀሳቀሰ ቁጥር አብሮ ይንቀሳቀሳል። ግን አንዳንድ ሬትናው አካሎች ላይ የተያያዘ ነው፣ የተጣበቀ ነው እና ስኳሩ እየዘገየ ሲሄድ ይሄ የተያዘበት ቦታ እየገረረ ሲመጣ ሬትናውን ይጎትተዋል እና በመጎተቱም እንደዚሁ ሬትናው አካላዊ ጉዳት ይደርስበትና ፈሳሽ አልፎ እይታን እንዲቀንስ የማድረግ ነገር ሊኖር ስለሚችል ይሄ የእይታ መቀነስ ወይ የእይታውን አደጋ ላይ ሊጥል የደረሰ ሁኔታ ላይ መሆኑን በምርመራውንም ስንገነዘብ በቀዶ ጥገና ገብቶ ይሄ የሚጎትተውን ነገር የማላቀቅ አይነት ቀዶ ሕክምና ሊደረግ ይችላል። እንግዲህ ዲያቤቲክ ማኮሎፓቲ ለምንለው ነው። ሁለተኛው አይነት ከስኳር ጋር ተያይዞ አይን ላይ የሚመጣ ጉዳት የጠቀስ ነው። ምንድን ነው ስኳሩ ጊዜው እየጨመረ እየገፋ በሄደ ቁጥር በአግባቡ በቁጥጥር ስር ሳይውል ሲቀር ከጊዜ ጋር ምንድን ነው የሚሆን የሆነ የሚሄደው እንዳልኩት ደምስሮች ለሬት ነው የሚያስፈልጉትን ነገሮች የማቅረብ አቅምናቸው እየቀነሰ እየቀነሰ በሚሄድገት ጊዜ በተለይ ኦክሲጂን የግድ ማግኘት ስለሚያስፈልገው ያንን የማያገኘው አካል እየጨመረ እና እየበዛ በመጣ ቁጥር አካላችን ምን ያደርጋል እያካካሰ እየመሰለው እዛ የተጎዱት ደም ስሮች አካባቢ ሌሎች አዳዲስ ደም ስሮች እንዲበቅሉ የሚያደርገው ያለው። ይሄ የሚሆንበት ምክንያት ምንድን ነው? የኦክሲጅን እጥረቱን ተከትሎ ራሱ አካላችን የሚያመነጫቸው ኬሚካሎች አሉ፣ ቅመሞች አሉ፣ አዳዲስ ደም ስሮች እንዲሰሩ የሚያደርገው። ሆኖም ግን እነዚህ ደም ስሮች ብዙም ጊዜ ጠቀሜታ የላቸውም፣ እንዲሁም ጉዳታቸው የከፋ ይሆንና ነገሩን የሚያወሳስቡት እነሱ ናቸው። ዶክተር ወርቃየው እነኚህን የመሰሉ ሁለት አይነት የተለዩ የህመም ሁኔታዎች በሚፈጠሩበት ጊዜ የህክምናው አማራጮች ይለወጡ ይሆን? ለመሆኑ ምን አይነት ገጽታ አላቸው? ሁለት አይነት የህክምና ዘዴዎች አሉ ሊደረጉ የሚችሉት። አንደኛው ምንድን ነው? እነዚህ አካሉ ኦክሲጅንን ባለማግኘቱ ምክንያት ከሬትና ውስጥ እየመነጩ ያሉት አዲስ ደም ስር እንዲሰራ የሚያደርጉትን ኬሚካሎች የሚሰሩትን ስራ እንዳይሰሩ የሚያደርጉ መድኃኒቶች አሉ። ዓይን ውስጥ የሚወጋ ያንን በመስጠት አዲሶቹ ደም ስሮች እንዳያድጉና ችግር እንዳይፈጥሩ ወይም እየከሰሙ እንዲሄዱ የሚያደርግ አይነት ህክምና አለ። ወይም ይሄ ከሌለ ደግሞ እንዲሁ በጨረር የሚገባና ብዙ ስራ ማይስራ ሆን የሬትን አካል ደም ወደ ዋነኛው ማኩላ ወደምንለው አካል ብቻ እንዲሄድ፣ ሌሎቹ ብዙም ጥቅም የሌላቸው አካሎች ደም እንዳይሻሙ እነሱን በጨረር በመምታት ይህን ሊመጣ የሚችለውን ከፍ ያለ ስብስብ ነገር ለማስወገድ የሚደረግ የህክምና አይነት አለ። ከዚህ ባሻገር ግን እንዲህ ህክምናም ተደርጎ ወይም ደግሞ በጣም በመዝፈ ነጋት በሶስተኛነት ደረጃ ሬት ነው ላይ የምናየው አድቫንስድ የሆኑ ችግሮች ብለን የጠቀስናቸው አሉ። እንዲህ ደምስሮቹ አድገው ደም ወደ አይን ውስጥ መፍሰስ ወይም ደግሞ ቅድም ያልኩት ቢሰሱ እንዲ ከመቆየት ከመቁሰድ እነዚህ የሚያድጉት ደም ስሮችም ያገሩት እና ሬትናውን ግን ጥሎ ከቦታው እንዲላቀቅ ማድረግ ወይም ደግሞ ቅድም ያልኩት ደም ስሮች እንዲያርጉ የምንለው ቅመም ከኋላ በኩል ካለው አይናችንም ክፍል በማለፍ አንዳንዴ ወደፊት ለፊት ወዳለው አይን አካሎችን ይመጣና ደም ስሮች ያላስፈለጊ በሁናታ ላይ እንዲያድጉ ያደርግና በአይናችን ውስጥ ዝውውር የሚያደርግ ሌላ ፈሳሽ አለ። የዛን መግቢያ መውጫውን ቀዳዳዊ ስለሚደፍኑ ስቃይ ሊያስከትል የሚችል አይነት ከፍተኛ የሆነ የአይን ግፊት የማስከትል አይነት ውስብስ ነገሮች ሊመጡ ይችላሉ። እነዚህ እንግዲህ የገፉ በጣም አስቸጋሪ የሆኑ ችግሮች በሚመጡ ጊዜ እንደ አይነታቸው ለይተን እንዳወቅሰው የችግር አይነት አብረው የሚሄዱ የተለያዩ ስብስብ የሆኑ የኦፕሬሽን ወይም የመድኃኒት ወይም የጨረር ሕክምናዎችን ከአንዱ ከአንዱ ጋር በማያያዝ የምናደርጋቸዋለሁ። ግን ዋናው ነገር ምንድነው እንዳልኩ እንዲህ የገፋ ችግር ውስጥ ከተገባ አሁን ቅድም ከላይ የጠቀስኳቸው ህክምናዎች አብዛኞቹ ያለውን እይታ ባለበት እንዲቆየ ማድረጊያ ናቸው እንጂ የደረሱ ጉዳቶችን መልሰው ብዙ ጊዜ የሚመልሱ ስላልሆኑ ዋናው መድኃኒት እንደዚህ አይነት ውስብስብ ችግር ውስጥ ከመግባት ቅድም የጠቀስ ናቸው የቅድመ ጥንቃቄዎች ላይ በሽታው ገፍቶ እነዚህን ውስብስብ ነገሮች እንዳያመጣ መከታተሉ ላይ ነው አጽንኦት ማድረግ የሚያስፈልገን እላለሁ። ዶክተር ወርቃየው የስኳር ህመምና እሱን ተከትሎ የሚከሰቱ የአይን ህመሞችን በተመለከተ ከህመሞቹ ምንነት መልከ ብዙ ናቸው እስከሚያስከትሏቸው ጉዳቶችና ይበልጡን ደግሞ የመከላከሉ እርምጃ ከሁሉ ቅድሚያ ሊሰጠው ኋላ ከሚመጣውም ፈተና የሚያድን ነውና መከላከሉ ላይ አጥብቆ ህሙማንም ሆነ ቤተሰቦች ሊያደርጉ የሚችሏቸውን ነገሮች አጽንኦት ሰጥተው አስረድተዋል። የህክምና አማራጮቹንም ዘርዝረዋል። ሌላ መሰል የአይን ህመምን የሚመለከቱ ጥያቄዎች ከአድማጮች የሚደርሱን በርከት ያሉ ጥያቄዎች ናቸው። ይዘን መልሰን እስክናገኙ፣ ለሰፊው ተከታታይ ውይይታችን ለጊዜው አመሰግናለሁ። እግዜር ይስጥልኝ። እኔም አመሰግናለሁ። ሰላም ዋል